በአማራ ክልል በጦርነት ምክንያት ለተፈናቀሉ ዜጎች የተደረገው ድጋፍ አነስተኛ መሆኑን በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዲሬክተር ዶክተር ካትሪን ሱዚ ገለጹ። ዶክተር ካትሪን ለድጋፉ አነስተኛ መሆን የጦርነቱ ሂደት መራዘም የተጎጂዎች ቁጥር በየጊዜው መጨመርና ንጹሀን ዜጎች የጦርነቱ ሰለባ መሆናቸውን በምክንያትነት ጠቅሰዋል። በቀጣይም ችግሮችን ተቋቁሞ የህይወት አድን ስራ ለመስራት ቁርጠኛ መሆናቸውን ተናግረዋል። በአማራ ክልል እየተካሄደ ባለው ጦርነት ከ199 ሚሊዮን ዜጎች በላይ መፈናቀላቸውን ከሚሊዮን በላይ ሰዎች ደግሞ የአስቸኳይ የምግብ እርዳታ እንደሚያስፈልጋቸው እንዲሁም ሰዎች በረሃብ እየሞቱ መሆኑን የክልሉ መንግስት ገልጿል። የተለያዩ የሰብአዊ ድጋፍ አድራጊዎች ከአማራ ክልል ርዕሰ መስተዳደር እና ከክልሉ ባለስልጣናት ጋር በሰብአዊ ድጋፍ አቅርቦት ዙሪያ በባህር ዳር ከተማም መክረዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ ትላንት መቀሌን ጎብኝተዋል። ሁለቱን ጉዳዮች አጠናቅራ ዘ አስቴር ዘገባ አስቴር ምስጋናው ዘገባ ድርሳን ነበር። ኤደን ገረመው ከዚህ እንደሚከተለው አሰናድተዋለች። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከተለያዩ ሰብአዊ እርዳታ አድራጊ ድርጅቶች ለተውጣጡ የስራ ኃላፊዎች በክልሉ ከጦርነቱ ጋር በተያያዘ የደረሰውን ሰብአዊ ቀውስ በተመለከተ ገለጻ አድርገዋል። በክልሉ በአራት ዞኖች በጦርነቱ ምክንያት ከ1.9 ሚሊዮን በላይ ሰዎች መፈናቀላቸውን፣ በተለይም በሰሜን ወሎ መቄት ወረዳ 352 ሰዎች በመድኃኒትና በምግብ እጥረት ህይወታቸው ማለፉን፣ በርካታ ህጻናትና አረጋውያንም ለከፋ ችግር መዳረጋቸውን ተናግረዋል። ዶክተር ይልቃል ቃል አያይዘውም በክልሉ በአሁኑ ሰዓት ስድስት ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ተናግረዋል። ለዓለም አቀፉ የሰብአዊ ድጋፍ አቅራቢ ድርጅቶች በተደጋጋሚ ጥሪ ቢያቀርብም ትኩረት ማጣቱንም ርዕሰ መስተዳደሩ ዶክተር ይልቃል ተናግረዋል። ለችግሩ የሚመጥን የሰብአዊ ድጋፍ ለማድረግ በተደጋጋሚ ቃል መገባቱን የገለጹት ርዕሰ መስተዳደሩ በተግባር የሚሰጠው ምላሽ ግን አነስተኛ መሆኑንም አብራርተዋል። አስቸኳይ ድጋፋችሁን እንፈልጋለን ውሃ ምግብ ማቅረብ አለብን እንደ ድንኳን ያሉ ጊዜያዊ መጠለያዎችንም እንዲሁ በዚህ ረገድ በእናንተም አቅርቦት ጭምር የነበሩንን ሀብቶች ትምህርት ቤቶችን ለተማሪዎች ክፍት ለማድረግ በሚል ተፈናቃዮችን በሌሎች ስፍራዎች ለማስፈር ተጠቅመናል ሰዎች ከደሴ ወደ ባህር ዳር ወደ መርጦ ለማርያም መካነ ሰላምና ሞጣ በእግራቸው ያለ ምግብና ያለ ውሃ ነው እየተሰደዱ እየመጡ ያሉት ምን ያህል እየተሰቃዩ እንደሆነ ይገባችኋል። ስለዚህ በተፈናቃዮቹ ስም የምጠይቃችሁ ለተፈናቃዮችና ተይዘው በሚገኙ አካባቢዎች ለሚኖሩ ሰዎች በትኩረት የምግብ አቅርቦቶችን እንድታደርሱላቸው ነው ልክ ትግራይ ክልል እያደረጋችሁ እንዳለው። በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ ድርጅታቸው በክልሉ የሰብአዊ ድጋፍ ለማድረግ ሙከራ ማድረጉን ገልጸው ከችግሩ ስፋት አንጻር የተደረገው ድጋፍ አነስተኛ ነው ያሉ ሲሆን በቀጣይም ድርጅታቸው ችግሮቹን ተቋቁመው ድጋፍ ለማድረግ ቁርጠኛ መሆኑን አንስተዋል። አይ መስት ኢምፋሳይዝ ዘ ዩናይትድ ኔሽንስ። ላረጋግጥ የምፈልገው የተባበሩት መንግስታት ድርጅት ከእናንተ ጋር መሆኑን ነው። በነሐሴ ወር መጨረሻ በአማራ ክልል በሁሉም አካባቢዎች ተጎጂዎቹን በአካል ለማግኘት እና ከእናንተ ጋር ለመስራት ቃል መግባታችን ይታወሳል። ነገር ግን ብዙ ፈተናዎች አሉ። ግጭቶች በየቀኑ ተባብሰው መቀጠላቸው በየቀኑ የተፈናቃዮች ቁጥር መጨመሩንም እንረዳለን። ለዚህ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ ግጭቶች እንዲቆሙ እየጠየቁ ያሉት። በርካታ ቁሳቁሶች በደሴና በኮምቦልቻም አሉ። መጋዘኖቻችን በምግብ ተሞልተው ነው ያሉት። አሁን ድጋፍ የሚፈልጉ ሰዎች ያሉበትን እንዴት ማድረስ እንደምንችል እያሰብን ነው። ከዚሁ ጋር በተያያዘ የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ስቴቨን ወሬ ኦማም በ በኩላቸው በአማራ ክልል አስቸኳይ የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ ለማድረስ በኢትዮጵያ በቂ የምግብ ክምችት እንዳለ ገልጸው፣ ሆኖም ግን ድጋፉን በቀጥታ ለተረጂዎች ለማቅረብ የጸጥታ ስጋቶችና የትራንስፖርት ችግር እንቅፋት እንደፈጠረባቸው አስረድተዋል። በሀገሪቱ ለተፈናቃዮች የሚሆን በጣም ብዙ የምግብ ክምችት አለ በጣም ብዙ ከበቂ በላይ ለሁሉም የሚሆን ነገር ግን በበቂ ሁኔታ ማንቀሳቀስ አልቻለም። በጣም ውስብስብ ችግር የሆነው እንዴት ምግቦችን እናሰራጫለን የሚለው ነው። ለዚህ ደግሞ የእናንተን የትግራይን እና የፌዴራል መንግስቱን የቅርብ ድጋፍ እንፈልጋለን። ለምን የምግብ አቅርቦቱ በተፈለገው ፍጥነት ለተጎጂዎቹ አልደረሰም ለሚለው ጥያቄ ሁለት ምክንያቶች አሉ። አንደኛው በሌላኛው ወገን በኩል ያለው የትብብር ማነስ ጉዳይ ነው። ይህ ግልጽ ይመስለኛል። በዚህ ጉዳይ መወያየት አለብን። ሁለተኛው ደግሞ የትራንስፖርት ችግር ነው። ተጎጂዎች ወዳሉባቸው አካባቢዎች ለመሄድ አሽከርካሪዎች ይፈራሉ። ይህንን ለስምንት ጊዜ ያክል ይመስለኛል ሞክረን አልተሳካልንም። በዘንዘልማ ጊዜያዊ መጠለያ ጣቢያዎች የሚገኙ ተፈናቃዮችን የጎበኙት በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ የትምህርት፣ የጤናና የውሃ ተቋማትን መልሶ ለመገንባት የሚደረገውን ጥረትም ለመደገፍ በየጊዜው መረጃ እየተሰበሰበ ነው ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፍትስ በትላንትናው እለት መቀሌን ጎብኝተዋል። በጉብኝታቸው ወቅት በግጭቱ ጉዳት ከደረሰባቸው ሴቶችና አጋር ሰብአዊ ድርጅቶች ጋር የተገናኙ ሲሆን ስልጣን ላይ ካሉ አስተዳዳሪዎች ጋርም ስለ ሰብአዊ እርዳታ አቅርቦትና በእነሱ ቁጥጥር ስር ላሉ ሲቪሎች ጥበቃ ማድረግ በሚቻልባቸው መንገዶች እንዲሁም የሰብአዊ መርሆች ዙሪያ ተነጋግረዋል። ግሪፍስ ወደ አዲስ አበባ ተመልሰዋል።